ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ተቀዳሚ ሙፍቲ የኒው ሳውስ ዌልስ ፖሊስ በእስራኤል ፕሬዚደንት የአውስትሬልያ ጉብኝት ተቃውሞ ሰልፈኞች ላይ የወሰዳቸው እርምጃዎች ግልጽነትን በተላበሰ ሁኔታ እንዲመረመር ጥሪ አቀረቡ። አንገስ ቴለር የተቃዋሚ ቡድን መሪ ሱዛንሊን መተካት ካሹ ከኃላፊነታቸው እንዲለቁና ተቀናቃኝነታቸውንም ይፋ እንዲያደርጉ ግፊት እየተደረገባቸው ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትራሊያ ተቀዳሚ ሙፍቲ የእስራኤል ፕሬዚደንት ጉብኝትን ተከትሎ ሲድኒ ውስጥ የተቀሰቀሰው የተቃውሞ ሰልፍ ግጭት የኒው ሳውዝ ዌልስ ፖሊስ አባላት እርምጃዎች ግልጽነትን በተላበሰ መልኩ እንዲመረመር ጠይቀዋል። ሰኞ ዕለት በሲድኒ ማዘጋጃ ቤት አዳራሽ ፊት ለፊት የእስራኤል ፕሬዚደንትን የአውስትሬሊያ ጉዞ ተቃውሞ በተካሄደ ሰልፍ ወቅት በስግደት ላይ የነበሩ ሁለት ጸሎተኛ ወንዶች ፖሊስ ከጸሎት ሥነ ሥርዓታቸው ላይ ጎትቶ ማንሳቱን የሚያሳዩ የቪዲዮ ምስሎች ተቀርጸው ታይተዋል። ጸሎተኞቹ እያደረጉ የነበረው ስግደት ከአምስት ደቂቃ የማይበልጥ የነበረ በመሆኑ ይህም በእስልምና ሥርዓት መሠረት ሊደናቀፍ ወይም ሊስተጓጎል አይገባው እንደነበር ተመልክቷል። በተቃውሞ ሰልፉ ስፍራዎች በሺዎች የሚቆጠሩ ተሳታፊ የነበሩ ሲሆን ሃያ ሰባት የተቃውሞ ሰልፈኞች ለስርዓት ተዳርገዋል። ተቀዳሚ ሙፍቲ ዶክተር ኢብራሂም አቡ መሐመድ ለኤስቢኤስ አረብኛ ሁኔቱን ሲገልጡ ስነ ምግባራዊ ቅሌት ሲሉ ጠርተውታል። አክለውም ማናቸውንም አይነት ጥሰቶች እንዳይፈጸሙ ቅድመ መከላከል ለማድረግ ግልጽነት እንዲኖሩ ጥሪ እናቀርባለን። ማንም ከሕግ በላይ አይደለም። በሕግ ፊት ሁሉም እኩል ነው። ፖሊስ የእኛ ፖሊስ እንደሆነ ሁሉ ወጣቶቹም የእኛ ወጣቶች ናቸው። በሁለቱ መካከል ፍጥጫ እንዲኖር አንሻም። ይህን ለስኬት ለማብቃትም ሕጋዊ የአፈጻጸም ሥርዓት ወሰኖች ግልጽ ሊሆኑ ይገባል ብለዋል። የኒው ሳውዝ ዌልስ ፖሊስ ኮሚሽነር ማላኒየን ለማናቸውም ለደረሱ ጉዳቶች ለሙስሊም ማኅበረሰብ መሪዎች ቅርታን የጠየቁ መሆኑንና የሁሉም ፖሊስ ሰራዊት አባላት ካሜራ ምስሎች የሚመረመሩ መሆኑን ተናግረዋል። ኮሚሽነር ላንየን ቀደም ሲል ፖሊስ የወሰደው እርምጃ የፖሊስ ወሰኖችን ከመጣስ ለመገደብ የተወሰዱ የጥረት እርምጃዎች ናቸው በማለት ተከላክለው ነበር። ይህ በእንዲህ እንዳለም የናሽናልስ ፓርቲ ሕግ መወሰኛ ምክር ቤት አባል ማት ከነቫን በእስራኤል ፕሬዚደንት የተቃውሞ ሰልፈኞች ላይ ፖሊስ የወሰዳቸው ብርቱ እርምጃዎች ተገቢ ናቸው በማለት ድጋፋቸውን ገልጠዋል ህዝባዊ ሥርዓትን ማስጠበቅ ቀዳሚ ተግባር መሆን እንደሚገባው በመጥቀስም ባለሥልጣናት ሕግን በጥብቅ ማስከበር ይገባቸዋል ሲሉ አታያቸውን አበክረው ገልጠዋል በሌላ በኩል የሌበር የሕግ መወሰኛ ምክር ቤት አባል ጆሽ ዶሊጋ የቪዲዮ ምስሎቹ ሙሉ ምርመራ ያሻቸዋል ሲሉ ተናግረዋል የፌዴራል ተቃዋሚ ቡድን የሕግ መወሰኛ ምክር ቤት አባል አንድሩ ብራግ አንገስ ቴይለር የሊብራል ፓርቲና የተቃዋሚ ቡድን መሪ መሆን ካሹ በቅድሚያ ከያዙት የመከላከያ ቃል አቀባይነትና የካቢኔ አባልነታቸው መልቀቅ እንደሚገባቸው አሳስበዋል። አቶ ቴይለር ቀደም ሲል ለሊብራል ፓርቲ መሪነት ከወቅቱ መሪ ወይዘሮ ሱዛሊ ጋር ተፎካክረው በሁለት ድምፅ ተበልጠው የመሪነት ስፍራን ያጡ ሲሆን ለሁለተኛ ዙር ዳግም ሱዛሊን ገፍተው ራሳቸውን ለተቃዋሚ ቡድን መሪነት ለማብቃት እንደሚሹ የአደባባይ ምስጢር ከሆነ ሰንብቷል። አቶ ቴይለር ቀደም ሲል በይፋ የመሪነት ፍላጎታቸውን የገለጡ ቢሆንም በቅርቡ ግና በአደባባይ ሲናገሩ አልተደምጡም። ይሁንና የወይዘሮ ሊ በሕዝብ አስተያየት ስብስብ ባለፉት 23 ዓመታት ውስጥ ታይቶ የማይታወቅ ዝቅተኛ የመሪዎች የህዝብ ድጋፍ በማግኘታቸው ፓርቲውን ለቀጣይ አስከፊ ሽንፈት ሳይደረጉ በፊት የአመራር ስፍራቸውን ለሌላ ሊያስረክቡ ወይም ተገፍተው ሊወርዱ ይገባል የሚሉ የተቀናቃኞቻቸው ድምፆች ጎልቶ እየተሰሙ ይገኛል። አቶ ብራክ የወይዘሮ ሊ ደጋፊ ሲሆኑ ጉዳዩ በወይዘሮ ሊ ጸንቶ በአመራር መቀጠል አሊያም በሌላ መሪ መተካታቸውን እንደማይቀር አመላክተው ሆኖም ሹክሹክታው በአስቸኳይ እልባት ካላገኘ ፓርቲያቸውንና የተቃዋሚ ቡድኑን እንደሚጎዳ ልብ አሰኝተዋል። በማያያዝም ማለፊያ የምለው ሰዎች የተለየ የአመራር ውጤት ሊያሳኩ ካሹ ግልጽ ሊሆኑ ይገባል ብዬ አስባለሁ። አሊያ ይህ እየተጓተተ ይዘልቃል። እየተከፈለን ያለነው ሥራ ለመሥራት እንሻለን። እየተከፈለን ያለነው ነው መንግሥትን ተጠያቂ ማድረግና አማራጭ ፖሊሲዎችን ለመቀመር ነው። እየተከፈለን ያለው የሚስጥር ስብሰባዎችን ለማካሄድ አይደለም ብለዋል። የአውስትሬሊያ አንደኛው ትልቅ ባንክ ኮመንዌልዝ ባንክ በግማሽ ዓመት ሪፖርቱ እስከ ዲሴምበር 2025 ባሉት ወራት የአምስት ነጥብ አራት ቢሊዮን ትርፍ ማግኘቱን አስታወቀ። ይህ ካለፈው ዓመት የግማሽ ዓመት ትርፍ ጋር ሲንጻጽር የአምስት በመቶ ጭማሪ አሳይቷል። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 19 ኢትዮጵያ ብር ከ74 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 59 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ሲድኒ ብራ ይሆናል። ዝቅተኛ 22፣ ከፍተኛ 27። ሜልበርን በአብዛኛው ፀሐይ መሆኑ ይውላል። ዝቅተኛ 13፣ ከፍተኛ 18። ብሪስበን ብራ ይሆናል። ዝቅተኛ 23፣ ከፍተኛ 34። ፐርስ ፀሐይማ ይሆናል። ዝቅተኛ 15፣ ከፍተኛ 29። አላይድ በከፊል ደመናማ ይሆናል ዝቅተኛ 14 ከፍተኛ 23 ሆባርት ብራ ይሆናል ዝቅተኛ 11 ከፍተኛ 18 ካምብራ ብራ ይሆናል ዝቅተኛ 19 ከፍተኛ 28 ዳርዊን ብራ ይሆናል ዝቅተኛ 25 ከፍተኛ 32 አዲስ አበባ በከፊል ፀሐማ ይሆናል ዝቅተኛ 12 ከፍተኛ 23 ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹ ደግመን እናሰማለን በአውስትሬሊያ ተቀዳሚ ሙፍቲ የኒው ሳውዝ ዌልስ ፖሊስ በእስራኤል ፕሬዚደንት የአውስትሬሊያ ጉብኝት የተቃውሞ ሰልፈኞች ላይ የወሰዳቸው እርምጃዎች ግልጽነትን በተላበሰ ሁኔታ እንዲመረመር ጥሪ ያቀረቡ፣ አንገስ ቴለር የተቃዋሚ ቡድን መሪ ሱዛንሊን መተካት ካሹ ከኃላፊነታቸው እንዲለቁና ተቀናቃኝነታቸውን ይፋ እንዲያደርጉ ግፊት እየተደረገባቸው ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን። Nacho.